አመሰግናለሁ። ረዳት ፕሮፌሰር ዳንኤል መኮንን እንግዲህ ዛሬ የኢህአዴግ ምክር ቤት ስብሰባውን አጠናቆ መግለጫ አውጥቷል ተመልክተዋል ብዬ ገምታለው መግለጫውን ምን ይላል በአጭሩ እንዴት ይገልጹታል መግለጫው ብዙ ተጠብቆ ምንም ያልተገኘበት ነው ብዬ አስባለሁ ሀገሪቷ ካለችበት ሁኔታ አንጻር ምክር ቤቱ መፍትሄ ይሰጣል ብለን እንጠብቅ ነበረ ግን በሁለት ቀን አጠናቀው ወጥተዋል እንግዲህ በሁለት ቀን የሀገሪቷን ችግር በመካከላቸውን ያለው አለመተማመን እዚህም እዛም እየሆኑ ያሉትን ነገሮች ተወያይቶ ይፈታል ማለት አይቻልምም አንጠብቅምም። ነገር ግን በመካከላቸው ትልቅ ልዩነት አሁንም ይዘው እንደወጡ ነው እኔ ተስፋ ማደርገው። ምክንያቱም መግለጫው መጨረሻ ላይ ከተመለከትሽ የሚለው በአብላጫ ድምጽ ተወስነዋል ነው። ያው የዲሞክራሲ ነገር በአብላጫው ድምፅ ገዣል። ይሄ ደግሞ ኢህአዴግ ለረዥም ዘመናት ሲገዛበት የኖረ ይሄ ዲሞክራቲክ ሴንትራሊዝም ብለው የሚጠሩት አካሄድ ነው። ነገር ግን በምን ያህል መልኩ ነው ተግባብተው የወጡት፣ በምን ያህል መልኩ ነው ተነጋግረው የወጡት የሚለው ነገር ለእኔ ደስ የሚያሰኝ ነገር አይደለም። አሁንም ችግሮቻችን ይቀጥላሉ የሚል እምነት ነው ያለ ምክንያቱም ሊያከራክሙ የሚችሉ ብዙ ኢሾዎች ነበሩ። ከጸጥታ፣ ከኢኮኖሚ፣ ከፖለቲካ፣ ከመግባባት፣ ከድርጅት፣ ከዲሲፕሊን ከነዛ ከነዛ አንጻር ብዙ ነገር ጠብቅ የነበረ። እንግዲህ እንደማላገጥ ነው። ጀስ የጉልበተኛ አይነት እንትን ነው። እንግዲህ እንተያያለን ተባብሎ የወጡ ይመስለኛል። እንግዲህ እርስዎም እንዳነሱት በሀገሪቱ ግጭቱ፣ መፈናቀሉ፣ ስርዓት አልበኝነት መባባሱ ዋና ችግር መሆናቸውን ብዙዎች ይናገራሉ። ይሄ መግለጫ ግን አጉልቶም አላወጣውም። ይሄን ጉዳይ መፍትሄም አላ አስቀመጠም ዝም ብሎ ድፍን ነው የሰጡን ነገር። ኢህአዴግ ቤት የኖረ ባህል አለ ያለመግባባቶች ሲኖሩ በመካከላቸው አሲፍ በጣም ተስማምተው እንደወጡ ፍሪቴ እንዲያደርጋሉ ይሄ በፎቶ በመግለጫ ምናምን ነገር ማለት ነው። እና ከዚህ መግለጫ ባይዘወ ትልቅ ነገር ነበር። እኔ እንደ እንደ እንትን ጠብቅ የነበረው ስብሰባውም ከዚህ የበለጠ ጊዜ ይፈጃል የሚል እምነት ነበር። ምና ትዝ ካለሽ በዚህ ሰዓት ኢህአዴግ ምክር ቤት ሲሰባሰብ ረዥም ጊዜ ነበር የፈጀው፣ ምክንያቱም አስቸጋሪ ነገሮች ስለነበሩ ዛሬ ላይ ግን ልክ ሰላም ላይ እንደሆንም ምንም ችግር እንደሌለ የሁለት ቀን ስብሰባ አድርገው መግለጫቸውንም ስትመለከት ሽፍንፍን ያለ ነው። ነገር ግን እናውቀዋለን ልዩነቱ የቱ ጋር እንደሆነ። በዚህ ዘመን እንደዚህ አይነት መግለጫ በእንደዚህ አይነት ኮንዲሽን ላይ ሆነ እጅግ በጣም አሳሳቢ ነገር ነው። ወደ ስብሰባ ከመግባታቸው በፊትም ይሄው ነበረ የኔ ስጋት። ሰዎቹ አሁንም በድርቅናቸው ይሄ በመካከላቸው ያለውን ልዩነት ይዘውት ይወጣሉ። በህወሀት በኦዴድ በኦዴፓ እና በአዴፓ መካከል ያለው ልዩነት አለመፈታቱ ችግሮቻችንም ይበልጥ ምጣችንን ነው የሚያበዛው። ሌላው የምክር ቤቱ መግለ መግለጫ በግንባሩ አባል ድርጅቶች መካከል ያለውን ልዩነት መጠራጠርና አለመተማመን ብቻ ብሎ ነው ያለፈው ይሁንና በቅርቡ የህወሀት ማዕከላዊ ኮሚቴ ያወጣው መግለጫ ሲታይ ለውጡ ተቀልብሷል ኢህአዴግ ስቷል መስመሩን አይነት አገላለጽ ነው የነበረው እና ይሄ ሁለቱ ይታረቃል በፍጹም አይታረቅም እንዳልኩሽ ነው አሁን ማነው ተቃውሞ የወጣው የሚለው ነገር በራሱ ወሳኝ ነው በኔ እይታ ህወሀት አሁንም ተቃውሞ አይወጣች ይመስለኛል በለውጡ ላይ ያላት አመለካከት አሁንም ልዩነት ያለው ይመስለኛል ይመስለኛል። ኢህአዴግ አባል ድርጅቶች መካከል ልዩነት ብቻ ብለን የምንጠራው ልዩነት አይደለም እጅግ የገዘፈ ነው። ከዛ በላይ ቃሎች መጠቀም አለብን። አብረው እየሰሩ አይደለም፣ አብረው እየተናገሩ አይደለም፣ አብረው እንደ ድሯቸው እያደረጉ አይደለም። ህወሀት ብቻ እኮ አይደለችም። አዴፓና ኦዴፓ መካከል ያለው ልዩነት አሁን እየሰፋ እየሰፋ ይሄዳል። ምናልባት ከህወሀት ላይ በተመሳሳይ አቋም ስላላቸው ሊቆሙ ይችላሉ እንጂ ልዩነታቸው ሰፊ ነው። ለዛም ነው ይሄ ስብሰባ ነገሮችን አድበስብሶ ነው ያለፈው። ወር ደግሞ በዚች ባጭር ጊዜዎች የምንጠብቃቸው ነገሮች አሉ ማለት ነው። ምናልባት ለህዝብ ግልጽ ያላደረጉትና በሂደት ሊነግሩን የፈለጉ ቸው ነገሮች አሉ። ግን ልክ መግለጫው እንደሚጠቅሰው ተድበስብሰው የሚያልፍ ልዩነት አይደለም በመካከላቸው ያለው። ህወሀት ተቀልብሷል የምትለው ለውጥ ኦዴፓ አልተቀለበሰም፣ ችግሮች አሉብን፣ እየሰራን ነው ነው የሚለው አዴፓ ደግሞ ተከጃለሁ የሚል በየቦታው እያለቀሰች ነው የሚገኘው። እና እነዚህ ነገሮች እንደ ተራ ነገር አይደለም የምናያቸው። ልዩነቶቹ እኮ በኢኮኖሚ፣ በፖለቲካ፣ በእያንዳንዱ እንቅስቃሴ ላይ ልዩነት አለባቸው። ፌዴራል መንግስቱ የሆነ ነገር ሲያወጣ እኮ የዛ የፌዴራል መንግስቱ አባል የሆነውና መንግስትን የመሰረተው ወደ ድርጅት ይቃወማል። ይሄ ልዩነት አይደለም፣ ትልቅ ነገር ነው። ኢቨን እኔ ጠቅላይ ሚኒስትሩን በሲሪስ የተካፈሉት አይመስለኝ። ስብሰባው ሱዳንን ልኡካን ቡድን ሲያናግሩ፣ እነ ኢቫንካ ትራምፕን ሲያናግሩ፣ ይሄ የሚያሳይሽ እንዴት ነው ነገሩ፣ ወዴት እየሄድን የሚለውን ነገር ይበልጥ ጥርጣሬ ውስጥ እንድንገባ ያደርገናል። ሌላው ከእንግዲህ ግልጽነት እንደሚኖር ሲገለጽ ነበረ። እንዴት አዩት እርሶ፣ ግልጽነት አለ አሁን? ግልጽነት እንግዲህ እዛ ሰሞን ስሜት ላይ ነበረን ሁላችንም፣ ጠቅላይ ሚኒስትሩም ስሜት ላይ ነበሩ። ግልጽ እናደርጋለን ብለዋል። እንግዲህ ድፍርስም ያለ ነገር እንዳለ ከመግለጫው ታያለሽ። ባይ ዘ ወይ፣ ግልጽነት ሲባል እስከምን ድረስ ነው ግልጽ የምንሆነ የሚለውን ነገር መታወቅ አለበት። በፓርቲ ማዕከላዊ ኮሚቴ ተሰብስቦ የሚያወሩትን ነገር በሙሉ እንከታተል ብሎ መጠየቅም ያ ተገቢ አይደለም፣ እንደ አንድ እንትን። ምክንያቱም ብዙ የፓርቲ ዲሲፕሊኖች አሉ። የፓርቲ ኢሹዎች ይወራሉ፣ ግለሰባዊ የሆኑ ኢሹዎች ይወራሉ። ያ ያ እንዲደርሰን አንጠብቅም። አትሊስት ግን እንደ ሀገር አሁን ያለንበትን ኮንዲሽን ተረድቶ የተወያዩበትን ነገር በግልጽ ሊነግሩን ይገባ ነበረ። አንድ ነገር ከዚህ የምትታዘቢው የድሮ ኢህአዴግና የአሁኑ ኢህአዴግ የመለስንም፣ ኃይለማርያምንም የዶክተር አብይንም ኢህአዴግ አንድ የሚያደርጋቸው ነገር ድብቅነታቸውን አልተውም፣ መሸፋፈናቸውን አልተውም። እና ይሄ ደግሞ ወደፊት የት ያደርሰናል፣ በምን መልኩ ይገለጽልናል የሚለውን ነገር እንግዲህ ነገ ከነገ ወዲያ ምናልባት የውይይቱን ነገር ተመልክተው ለህዝቡ መግለጫ ከሰጡ እዚያ ላይ የምንመለከተው ይሆናል። እዚህ መግለጫ ብቻ ግን ስለ ሀገርሽ የምታስዩ ፖለቲክሱን ቀን በቀን የምትከታተይ ከሆነ እና ነውና ተስፋው ደግሞ በነዚህ የሚብዛ በነዚህ ሰዎች እጅ እንዳለ እያወቅሽ በዚህ አይነት መግለጫ ሲሰጡሽ የጠቅላይ ሚኒስትሩ ንግግር ወሬ እንደነበረ ትረጃለሽ ማለት ነው። በጣም ነው የማመሰግነው፣ ረዳት ፕሮፌሰር ዳንኤል መኮንን ለጊዜው እግዜር ይስጥልኝ። እሺ።